በድሬዳዋ ከሳምንት በፊት ተቀስቅሶ በነበረው ተቃውሞ ሁከትና ረብሻ አስነስተዋል፣ ንብረት አጥፍተዋል ብሎ ፖሊስ በቁጥጥር ስር ካዋላቸው ተጠርጣሪዎች መካከል 155ቱ ዛሬ ፍርድ ቤት ቀርበዋል። ተጠርጣሪዎቹ በመቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸው ተቃውሞውን አስነስቷል። የድሬዳው አስተዳደር መጀመሪያ ደረጃ ፍርድ ቤትም እድሜያቸው 13ና 14 ዓመት የሆኑ ሶስት ታዳጊዎች እንዲሁም በአንድ በጽኑ ሕመም ላይ የሚገኝ ተጠርጣሪ በዋስ እንዲለቀቁ የወሰነ ሲሆን ቀሪዎቹ ለየካቲት አራትና አምስት እንዲቀርቡ ቀጠሮ ተሰጥቷል። በከተማዋ የሚገኙ 12 አድባራት ሰበካ ጉባኤዎችም በቁጥጥር ስር ያሉ ተጠርጣሪዎች ጉዳይ በይቅርታ እንዲዘጋ መጠየቅ ጀምረዋል። አዲስ ቸኮል ነው። ዝርዝሩ ነው ይላከልን በትላንት ናው እለት ሊቀርቡ የነበሩና ቀጠሯቸው ወደ ዛሬ የተዘዋወረባቸው ተጠርጣሪዎች እንዲሁም አስቀድሞ ለዛሬ የተቀጠሩ 155 ተጠርጣሪዎች ዛሬ የችሎት አዳራሹ ሞልተው ትለዋል። በአምስት መዝገብ ተከፋፍለው የቀረቡት ተጠርጣሪዎች ፍርድ ቤት ከሄዱበት ፍሬ ነገር በበለጠ ከጥር 13 በኋላ ባሉት ቀናት በቁጥጥር ስር ውለው እስከ ዛሬ የሚኖሩበት ኢንዱስትሪ መንደር የሚገኝበት ካምፕ ሁኔታ ዋነኛ የችሎቱ መነጋገሪያ ሆኖ ውሏል። ለሁለት ሳምንት ገደማ ተጠርጣሪዎቹ ተይዘው የቆዩበት ካምፕ ውሃ መጸዳጃ ቤትና ፍራሽ የሌለው የሕክምና አገልግሎት የማይገኝበት እንዲሁም በቀን ሶስት ዳቦ ብቻ የሚቀርብበት ነው ተብሏል። ዳኛው አስቀድመው ይህን በቦታው ተገኝተው እንዳረጋገጡና እንዲሻሻል ትዕዛዝ የተሰጡ መሆናቸውን አስታውሰው አሁን የተጠርጣሪዎቹ አያያዙ በምን ሁኔታ ላይ ይገኛል ሲሉ ፖሊስን ጠይቀዋል። ፖሊስ በበኩሉ የተጠቀሱት ክፍተቶች መኖራቸውን አምኖ ሆኖም ባለፉት ቀናት በርካታ መሻሻሎች መኖራቸውን ተናግሯል። የጤና ችግር ያለባቸው ተጠርጣሪዎች ከዛሬ ጀምሮ ነጻ የሕክምና አገልግሎት በድል ጮራ ሆስፒታልና ነንበሯን ጤና ጣቢያ ማግኘት እንዲችሉ መመቻቸቱን፣ የመኝታ ፍራሽ ችግሩም ለመቅረፍ ከድሬዳዋ ዩኒቨርሲቲ ተጠይቆ ዛሬ ሊሰጧቸው መስማማታቸውን፣ ጣሪያ የሌለው ቢሆንም መጸዳጃ ቤት መቆፈሩንና አገልግሎት እየሰጠ መሆኑን፣ የመጠጥ አቅርቦት ችግርን ለመቅረፍ ደግሞ የውሃ ማጠራቀሚያ ቢርካ ወይም ታንከር መዘጋጀቱን ተናግረዋል። የተጠርጣሪዎቹ ጠበቆች በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸውን የተቃወሙ ሲሆን የተጠርጣሪዎቹ መሰረታዊ ፍላጎቶች ባልተሟሉበት ሁኔታ ለተላላፊ በሽታ ተጋልጠው መገኘታቸውን የመኖር መብታቸውን የሚጥስ ነው ብለዋል። ተጠርጣሪዎቹ የሚገኙበትን ሰብአዊ አያያዝ በተመለከተ የሰብአዊ መብቶች ጉባኤ ድሬዳዋ ቅርንጫፍ ባለሙያ አቶ ታሪኩ ተክሉ ሪፖርት ሊያቀርቡ የነበረ ቢሆንም ጉድለቶችን ፖሊስ ያመነ በመሆኑ ሪፖርቱ እንዲቀር ተደርጓል። ፖሊስ ተጠርጣሪዎችን በዚያ ካምፕ ሊያቆያቸው የተገደደው የተጠቀሱትን ተጠርጣሪዎች መያዝ የሚችል ፖሊስ ጣቢያ ስለሌለ ነው ብሏል። በአምስት ፋይሎች ተከፋፍለው መቶ ሀምሳ አምስት ተጠርጣሪዎች በቀረቡበት ችሎት የተጠርጣሪዎቹ የዋስትና መብት ሌላው መነጋገር ሐሳብ ነበር። አስራ ሶስቱ የተጠርጣሪዎቹ ጠበቆች የተያዙበት ወንጀል ዋስትና የሚያስከለክል ስላልሆነ ዋስትና ተፈቅዶላቸው በውጭ እንዲከላከሉ ጠይቀዋል። ፖሊስ ተጨማሪ የምርመራ ጊዜ እንዲፈቀድለት ተጠርጣሪዎቹን ለመለየትና ፎቶ ለማንሳት የዋስትና ጥያቄው እንዳይፈቀድ ጠይቋል። ዳኞችም የተጠርጣሪዎቹ ሰብ አያያዝ በተሟላ ሁኔታ ባልተጠበቀበት ሁኔታ የፖሊስ ተጠርጣሪዎችን የመለየትና ምርመራ ስራ ዘግይቷል ብሏል። ለመጪው የካቲት አራትና አምስት ቢያንስ የመለየት ስራው ተጠናቆ እንዲቀርቡ ሲል ውሳኔ አስተላልፏል። ታቦት ሲገባ ድንጋይ መጎረሩን በመቃወም የተጀመረውና ኋላ ላይ መልኩን የቀየረው የተቃውሞ እንቅስቃሴ ላይ ተይዘው የታሰሩ ተጠርጣሪዎች በተለያዩ የሀገሪቱ ክፍሎች እንደሚደረገው ጉዳዩ በሀገር ሽማግሌዎችና በሃይማኖት አባቶች ታይቶ እንዲለቀቁ በድሬዳዋ የሚገኙ አስራ ሁለቱ አብያተ ክርስቲያን ሰበካ ጉባኤዎች መጠየቃቸውን ሊቀ ትጉሀን ማቲያስ በቀለ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የድሬዳዋ ሀገረ ስብከት ስራ አስኪያጅ በተለይ ለቪኦኤ አስታውቀዋል። በድሬዳዋ ጥር 13 ቀን የእግዚአብሔር አብ ቤተክርስቲያን ታቦት ገብቶ ሲመለስ ሰረገላው ላይ ድንጋይ በመወርወሩ የተቀሰቀሰው ረብሻ ቆይቶ መልኩን በመቀየር የኢኮኖሚና ፖለቲካ ጥያቄዎች ወደሚነሳበት ተቃውሞ ተሸጋግሮ ነበር። ለአምስት ቀናት የከተማዋን እንቅስቃሴ በገደበው በዚህ ተቃውሞ ፖሊስ ሶስት ሰዎች ከመቁሰላቸው በስተቀር ሞትና የአካል ጉዳት ያልተመዘገበበት ሆኖም ጥቂቶች አጋጣሚ ተጠቅመው ለዘራፊ የተንቀሳቀሱበት ነበር ሲል መግለጫ ሰጥቶ ነበር። ለአሜሪካ ድምጽ ራዲዮ፣ ለተጠናቀረው ዘገባ አዲስ ጀኮ ነኝ፣ ድሬዳዋ።